ሊባኖስ ውስጥ የነበሩ 337 ኢትዮጵያውያን የሚያስፈልጋቸው የጉዞ ሰነድ ማስረጃዎች ተመቻችተውላቸው ወደ ሀገራቸው እንዲመለሱ መደረጉ ተገለጠ። ዛሬ ከቤሩት የወጡት ኢትዮጵያውያን ወደ ሀገር ቤት ለመጓዝ ቀደም ሲል 550 ዶላር ከፍለው የነበረ ሲሆን ገንዘባቸው ሙሉ በሙሉ የተመለሰላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጽሕፈት ቤት ለአሜሪካ ድምጽ ገልጧል። በሌላ በኩል የዛሬውን እንቅስቃሴ በተለያዩ ሁኔታዎች ችግር ውስጥ የሚገኙና ወደ ሀገራቸው መግባት የሚፈልጉ ዜጎች ተስፋ ሰጪ መሆኑን በሊባኖስ የኢትዮጵያ ማህበረሰብ አንድ የስራ አስፈጻሚ ኮሚቴ አባል የተናገሩትን ጠቅሳ አባየው ተከታዩን አሰናድታለች። ሊባኖስ ውስጥ ከሀገር እንዲወጡ የተወሰነባቸውና በማቆያ ማዕከሎች በእስር ቤቶችና በመጠለያዎች ውስጥ የነበሩ እንዲሁም ሌሎች ወደ ሀገራቸው ለመጓዝ ሲጠባበቁ የነበሩ ሶስት መቶ ሰላሳ ሰባት ኢትዮጵያውያን የተመለሱት ሙሉ ውጫቸውን የኢትዮጵያ መንግስት ሸፍኖላቸው ነው። በሊባኖስ የኢትዮጵያ መንግስት ቆንሲል ጀኔራል አቶ አክሊሉ ታጠረቤ እንደገለጹልኝ በምዝገባ ወደ ኢትዮጵያ ለመጓዝ ከፍሎት የነበረውን አምስት መቶ ሀምሳ ዶላርም ተመልሶላቸዋል። ዛሬ ችግር ውስጥ የነበሩ ዜጎቻችን ቁጥራቸው ወደ ሶስት መቶ ሰላሳ ሰባት የሚሆኑትን ወደ ሀገራቸው ወደ ሀገራችን መልሰናል። የጉዞ ሰነድና ማስረጃዎቻቸው ተሰናድተው የተሳፈሩት ኢትዮጵያውያን የኮቪድ-19 ፕሮቶኮልን በጠበቀ መልኩ ተዘጋጅተው እንዲሄዱ መደረጉን ቆንሲል አክሊሉ ገልጸው ለዚህ ጉዳይ የተቋቋመ ኮሚቴ መኖሩ አቀባበል እንደሚደረግላቸውና ከ14 ቀናት ከለይቶ ማቆያ ሲወጡ ወደ ቤተሰቦቻቸው በምን መልኩ መቀላቀል እንዳለባቸውም ዝግጅት መጠናቀቁን ገልጸውልኛል። እንግዲህ አሁን አካባቢ ምናልባት ደሶ ይሆናል ደመቅ ያለና አስፈላጊ የሆነ ዝግጅት ተደርጓል። እነሱም ካለው ወቅታዊ ተበሽተው የኮራንታይን ጉዳይ በሌላም በኩል ደግሞ የኢትዮጵያ ማህበረሰብ የስራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ ሊባኖስ ውስጥ በተከሰተው የኢኮኖሚ ቀውስና የኮቪድ አስራ ዘጠኝ ወረርሽኝ በፈጠረው ስጋትና ባስከተለው ጉዳት ከስራ ተፈናቅለው በችግሩ ስለሚገኙ ኢትዮጵያውያን ተስፋ ነው ብለውኛል። ዛሬ ኢትዮጵያውያኖቻችን ወደ ኢትዮጵያ የመሄድ አጋጣሚውን ሆን አግኝተው ሄደዋል። ከሰባት በስድስት ወር በፊት ነው ቆንስላ ጽሕፈት ቤቱ ጉዳያቸውን ተከታትሎ መዝግቦ እዚህ ሀገር የውጭ ጉዳይ ሚኒስቴር በኩል ፈቃድ ተሰጥቷቸው እንዲሳፈሩ ጠይቆ የነበረው። ምክንያቱም ወረቀት አሁን በዚህ በኮሮናው በሽታ ምክንያት ዜጎቻችን እየተጎዱ ነው ብለን ስንል የነበሩ ሰዎች እንግዲህ ብዙ ነው። ስራ የሌለው ደሞዝ የማይከፈለው ለረጅም ከአራት ከአምስት ወር በላይ እስከ ስምንት ወር ዘጠኝ ወር ድረስ ያለ ስራ የተቀመጠው ማህበረሰብ ነው እና አሁን ቢሆን እነዚህ ሰዎች ከፍለው የመሄድ አቅም የሌላቸው ብዙ ናቸው። ከፍለው የመሄድ አቅሙ ያላቸው እንዳሉ ሁሉ ከፍለው መሄድ የማይችሉ ሰዎች ብዙ ሰዎች አላት። ምናልባት አሁንም ይሄ የተጀመረው ሂደት ለእኔ ተስፋ ሰጪ ነው። ነገ እነዚህ ከፍለው መሄድ ለማይችሉ ሰዎች ይህ በእንዲህ ያለ ሊባኖስ ውስጥ በተከሰተው የኢኮኖሚ ቀውስ በኮቪድ-19 ወረርሽኝ ስጋት እና በተለያዩ ምክንያቶች ወደ ሀገራቸው ለመመለስ ለተመዘገቡ ዜጎች ቀጣይ የማጓጓዝ ስራ በመጪው ቅዳሜ እንደሚኖር እና ከሚመለከታቸው አካላት ጋር እየተነጋገሩ እንደሆነ ቆንሲል ጄነራል አክሊሉ ገልጸውልኛል። ለአሜሪካ ድምፅ አበባየሁ ገበያው ነኝ። ሲልቨር ስፕሪንግ ሜሪላንድ።